ጋዜጠኛ ርዕዮት ዓለሙ በጸረ ሽብር ሕግ ተከሳ 14 ዓመታት እስራትና 33,000 ብር ቅጣት ተፈርዶባት ነበረም። ወደ ጠቅላይ ፍርድ ቤት ይግባኝ በማለቷ ፍርድ ቤቱ ጥፋተኛ ከተባለችባቸው ሶስት ክሶች አንዱን ብቻ ተቀብሎ ሌሎችን ውድቅ በማድረግ ቅጣቱን ወደ አምስት ዓመት እስራት አሻሽሎላታል። ወደ ፌዴራል ሰበር ሰሚ ችሎት ያቀረበችው አቤትታ ግን ውድቅ በመደረጉ የመጨረሻውን ውሳኔ ተግባራዊ ስታደርግ ቆይታለች። ዛሬ ግን ተፈታ ወደ ቤተሰቦቿ ተቀላቅላለች። ምንም አላሰብኩኝም። ምክንያቱም ያው ይቅርታውንም ስላልጠየኩኝ አመክሮም ደግሞ ያው ወረቀቱ የሚመች ስላልሆነ አርሜ ሚትዘጥ የሚል ነገር ስላለ አልሞላሁኝም። ስለዚህ ልጠብቅ አንችልም ያው አምስቱን አመት ደፍናለሁ ብዬ ነበረ የማስበው። ከዛ ያው ዛሬ ጠዋት እንግዲህ ድንገት መተው ነው ውጪ ሲሉኝ ግራ የገባኝ እና እንዴት እነዚህ ሁለቱም ነገሮች በሌሉበት ሁኔታ እንዴት ነው የምወጣው ስል ያው በቃ ጊዜሽ እኮ መፈሳ ጊዜሽ ደርሷል፣ ያ ውጭ ብለንሻል መውጣት ነው አሉ። በኋላ እንደዚህ አይነት ነገሮች ግልጽ መሆን አለባቸው። አመክሮ አልሞላሁኝም። ያው ወረቀቱም ይመች ስላልሆነ ይቅርታ አልጠየቅኩኝም እና እንዴት ነው የሚሆነው ስል አዎ አመክሮም አልጠየቅሽም፣ ምንድነው አመክሮም አልሞላሽም፣ ይቅርታ አልጠየቅሽም፣ ይታወቃል በቃ መፈቻ ጊዜ ስላለፈ ፈተንሻለሁ አሉ። በቃ ወጣ። ይሄ ነው ቤተሰብ በጣም ደስ ብሎታል። እስካሁን ያው አባቴን አላገኘሁትም፣ ገና ችሎት ነው ችሎት ላይ ስለሆነ አላገኘሁትም። ሌሎቹ ግን ያው በጣም ደስተኞች ናቸው። ያው እሱም እዛ ሆነው ደስተኛ እንደሚሆን ገልጸ ነው በጣም ደስተኞች ናቸው። ዳግም በጽሁፍሽ እናገኝሻለን ወይስ ብለን ጥያቄያችን ሳንጨርስ እንዴ! አትጠራጠር አትጠራጠር በ በፍጹም መጠራጠር የለባቸውም እሱን። ምክንያቱም እስካሁን የቆየንበት ምክንያት እኮ ይሄ እኮ ነው። ቆምን ለመውጣት ነው። እና ዓላማህን ትተህ ከሆነማ መፈጣት አይባለም። የጋዜጠኛ ርዕዮት አለሙ ታናሽ እህት ወይዘሪት እስከዳር አለሙ ወይም ችቹ በበኩሏ ተከታዩን ብላናለች። ያው መጀመሪያ የሪዮትን መፈታት አልሰማንም ነበረ። ድንገት የሆነ ነገር ነው። ያው እንደ እህት እንግዲህ በጣም መግለጽ ከምችለው በላይ ነው ደስ ያለኝ። ከጠበቅኩት በላይ ነው የሆነብኝ። የምንጠብቅበት ጊዜ ነበረ። ያሁ ስራን ጨርሳ ትወጣለች ነበር ብለን ያሰብነው። አመክሮ ጊዜ ስላለፈ በዚህ ጊዜ ላይ የሪዮትን መፈተት አንጠብቅም ነበረ። ሙሉ ቤተሰቡ ነው ደስ ያለው። ለዶቼ ለራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ። Keadis Addis